ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 24 2008 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን አድማጮች፣ እንደምናመሻችሁ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታዬ ነን። ኢህአዴግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለሕዝብ ራስን የመስጠትና ለሕዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመንግስት መገናኛ ብዙሃን ዛሬ ከሰጡት መግለጫ የተቀነጨበ ነው። በአብይ ርዕስ ይዘን እንመለሳለን እና ግርግር አለ። በሁለት ሄሊኮፕተር ወታደር ገብቷል። እንደገና ደግሞ አሁንም ስምንት ወራ ወታደር እየገባ ነው ያለው። ዛሬ ከጋሽና ወደ ጎንደር ማለት ከወሎ መሬት አምስት ቦታ መኪና እንደሰጥቷል ገጠሙትን ችግሮች ለመስጣት ርብርብ እያደረግን ነው ያለነው እና አጠቃላይ መረጃ ግን የምንሰጠው ወደፊት ነው የሚሆነው። የመጀመሪያው የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። ቀጠል ያሉት ደግሞ አቶ ንጉሱ ጥላሁን የአማራ ክልላዊ መንግስት ቃል አቀባይ ናቸው። በመጽሔት ክፍለ ጊዜ ይመለሳሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ቤተመንግስቱ መንግስቱ አጠገብ መኪና ላይ የተጠመደ ቦምብ ፈንድቶ ከሀያ የሚበልጡ ሰዎችን ገድሏል። ቦምቡ የፈነዳው መኪናዋ የሀገሪቱ የመንግስት ባለስልጣናት አዘውትረው የሚሰበሰቡበት ኤስዋይኤል የሚባል ሆቴል ግድግዳ ጋር ከተላተመች በኋላ እንደሆነ ታውቋል። አንድ ስሜን እንዳትገልጹብኝ ያሉ የጸጥታ ጠባቂ ለቪኦኤ ሲናገሩ፣ መኪናዋ እየበረረች ስትመጣ የማስጠንቀቂያ ጥይት ወደ ሰማይ ብንተኩስም አልቆመችም። ወደ መኪናው ውስጥ ተኮስን። በዚያ መሃል አጥቂው የጫነውን ቦምብ አፈነዳው ብለዋል። ሀያ ሁለት አስከሬኖችና ሰላሳ ቁስለኞችን ከስፍራው አንስተናል ሲሉ የአካባቢው የአምቡላንስ አገልግሎት ኃላፊ ገልጸው ከሞቱት መካከል ስድስቱ ሴቶች መሆናቸውን አክለው አስታውቀዋል። ከቆሰሉት ውስጥ የትራንስፖርት ሚኒስትሩ፣ የመከላከያ ሚኒስትር ደኤታና በርካታ የምክር ቤት አባላት እንዲሁም ሁለት የአገር ውስጥ የራዲዮ ጋዜጠኞች እንዳሉባቸው ታውቋል። የሶማሊያ የማስታወቂያ ሚኒስትር አብዲ ማራዬ ለቪኦኤ ሲናገሩ ጽንፈኞች በዚህ ሳምንት በከተማዋ የተለያዩ አካባቢዎች ቦምብ ያጨቁ ሶስት መኪናዎችን ሊያሰማሩ ማቀዳቸውን ሰምተን ነበር። ሁለቱም በነዋሪ ጥቆማ ይዘን አስቁመናል ብለዋል። ለጥቃቱ ኃላፊነቱ የወሰደ ወገን ወዲያውኑ ባይሰማም ጽንፈኛ እስላማዊ ቡድን አልሸባብ ነው የሚጠረጠረው። አብዛኞቹ ኤርትራውያን የሆኑ 6500 ፍልሰተኞች ሜዲቴራንያን ባህር ውስጥ ከመስጠም መትረፋቸው ተገለጸ። እነኚህ ትናንት ሰኞ ነፍስ አድን ደራሾች ያወጧቸው ፍልሰተኞች በዚህ ሳምንት እርዳታ ከተደረገላቸው በርካታ የስደተኛ ጀልባዎች መካከል ከነበሩ የነበሩ ናቸው። ከውሃ ከወጡት መካከል በርካቶቹ ጨቅላ ህጻናት እንደሚገኙባቸውም ታውቋል። ከስደተኞቹ አንዳንዶቹ ህይወታቸውን ለማትረፍ ተሳፍረውባቸው ከነበሩ ጀልባዎች ወደ ባህሩ ይዘሉ እንደነበረ የስፔን የበጎ አድራጎት ድርጅት ከጣሊያን የባህር ኃይል ጋር በመተባበር ባደረጉላቸው እርዳታ መትረፋቸው ተገልጿል። ከስፔኑ በጎ አድራጎት ድርጅት ፍልሰተኞቹን ወደ ጣሊያን የባህር ኃይል ማስረከቡንና የባህር ኃይሉ ከድንበር የለሽ ሐኪሞች ቡድን ጋር በመተባበር ወደ ጣሊያንን ሲሲሊ እንደሚያደርሷቸው ይጠበቃል። እሁድ ነሐሴ 22 2008 ዓ ም ሌሎች በርካታ ፍልሰተኞችን ያሳፈሩ ጀልባዎች ይኸው የስፔን በጎ አድራጎት ድርጅት እርዳታ አድርጎላቸው ከአደጋ መዳናቸው ተገልጿል። ከፍልሰተኞቹ መካከል አብዛኞቹ ሶማሊያውያን ሲሆኑ ብዛት ያላቸው ሴቶች እንደሚገኙባቸውም ታውቋል። በስምንት የፕላስቲክ ጀልባዎች፣ ሁለት ትላልቅ ጀልባዎችና ከእንጨት በተሰሩ ጀልባዎች ተሳፍረው ከነበሩት ፍልሰተኞች መካከል አስራ አንድ የህይወት አድን ዘመቻ የተደረገ ይቅርታ 11 የህይወት አድን ቀዶ ሕክምና የተደረገላቸው እንደሚገኙ ተመልክቷል። ዓለም አቀፉ የስደተኞች ተቋም አይኦኤም አርብ ነሐሴ 20 2008 ዓ ም ባወጣው መረጃ መሠረት በያዝ ነው የአውሮፓውያኑ ዓመት ብቻ 155342 ፍልሰተኞችን በጀልባ ሜዲቴራንያን ባህርን ሲያቋርጡ አቋርጠው ጣሊያን መግባታቸውን አስታውቋል በተመሳሳይ ሁኔታ 2726 ፍልሰተኞች ደግሞ በዚህ አደገኛ ጉዞ ህይወታቸውን ማጣታቸውንና በአውሮፓውያኑ የዘመን አቆጣጠር ከ2014 ዓ ም ጀምሮ ከ400 ሺህ በላይ የሚሆኑ ጣሊያን መግባታቸው ታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት የዓለም የምግብ ፕሮግራም የ48 ሚሊዮን ዶላር እርዳታ በአስቸኳይ ካላገኘ በምዕራብና ማዕከላዊ አፍሪካ ለሚገኙ ከ1 ሚሊዮን 300 ሺህ የሚበልጡ ህጻናት በትምህርት ቤቶች ሲሰጥ የቆየውን የምግብ እደላ ፕሮግራም ለማቋረጥ እንደሚገደድ አስታውቋል። የምግብ ፕሮግራሙ በአካባቢው በሚገኙ በማዕከላዊ አፍሪካ፣ በቻድ እና ሌሎች ሀገሮች ለረጅም ጊዜ በረሃብና በተመጣጠነ ምግብ እጦት ለሚሰቃዩ ህጻናት ህይወት አድን መሆኑን ነው ደብልዩ ኤፍ ፒ ያስረዳው። ሊሳ ሽላይን ለአሜሪካ ድምጽ ከጄኔቫ የላከችው አጭር ዘገባ አለ። ሰሎሞን ክፍሌ ያቀርባል። በካሜሩን ማሊ፣ ሞሪቴኒያ እና ኒጀር ትምህርት ቤቶች የሚከፈቱት በመስከረምና ጥቅምት ወራት ነው። እናም በእነዚህ ሀገሮች የሚገኙ ከግማሽ ሚሊዮን በላይ ሕፃናት ይሆናሉ ሲል ነው የዓለም የምግብ ፕሮግራም ሕይወት አድኑን በትምህርት ቤቶች የሚሰጠ ምግብ በማጣት የመጀመሪያዎቹ ይሆናሉ ሲል የሚያስጠነቅቀው። ደብሊው ኤፍ ፒ እንደሚለው በሌሎች 11 የአፍሪካ ሀገሮች የሚገኙ ከ700 ሺህ በላይ ሕፃናት ትምህርት ቤቶቹ ሲከፈቱ ቀድሞ ይተማመኑበት የነበረውን የምግብ ዕደላ አያገኙም። የድርጅቱ ቃል አቀባይ ቤቲና ላትሸር ሲያስረዱ ይህን መሰሉ እጅግ አስፈላጊ የምግብ ፕሮግራም አደጋ ላይ የወደቀበት ምክንያት በዓለም ዙሪያ ሌሎችም ከባድ የሰብአዊ ቀውሶች በመከሰታቸው ነው። የዓለም የምግብ ፕሮግራም በተለይ በማዕከላዊ አፍሪካ አብዛኛው አካባቢ ለትምህርት ቤቶች ብቸኛውና ዋናው የምግብ አቅራቢ ነው ይላሉ። ቤተሰቦች በዚህ ፕሮግራም ላይ ነው የሚተማመኑት። ያን ማቅረብ ካልቻልን አጣብቂኝ ውስጥ ይገባሉ የሚሆነው እንግዲህ ልጆቻቸውን ከትምህርት ቤት ያስቀራሉ ማለት ነው። ያንንም በብዙ የዓለም ሀገሮች ውስጥ ሲሆን አይተናል። በእርዳታ የሚገኝ ገንዘብ በትምህርት ቤቶች የምግብ አቅርቦት ላይ ከዋለ ሁሉም ተጠቃሚ ይሆናል፤ ቤተሰብም መንደርም ይጠቀማል። ቃል አቀባዩ አክለውም ባዶ ሆዳቸውን ወደ ትምህርት ቤቶች የሚሄዱ ሕፃናት በትምህርታቸው ላይ ማተኮር አይችሉም፣ ከተመጣጠነ ምግብ እጦት ሳቢያ ሰውነታቸው በተገቢው መጠን ስለማያድግ ይቀጭጫሉ ሲሉ ለአሜሪካ ድምፅ ራዲዮ አስረድተዋል። አምነስቲ ኢንተርናሽናል የሚባለው ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ለዚምባብዌው ፕሬዚደንት ለሮበርት ሙጋቤ ለሁለተኛ ጊዜ በላከው ማሳሰቢያ ከ18 ወራት በፊት የዛሬ አንድ ዓመት ተኩል ማለት ነው። ደብዛው እንዲጠፋ ተደርጎ የነበረውን የመብቶች ተሟጋች ኢታይ ዛማራን ጉዳይ የሚያጣራ በዳኛ የሚመራ ነፃ መርማሪ ኮሚሽን እንዲያቋቁሙ ጠየቀ። ከሐራሪ ከሐራሬ የሴባስቲያን ሞፉን ዘገባ አዲሱ አበበ ይዟል። አምነስቲ የዚህን ዓመት ዓለም አቀፍ የተሰወሩ ወይም ደብዛቸው የጠፋ ሰዎችን ቀን ሲያከብር በላከው ደብዳቤ የመብት አስከባሪውና የጸረ ሙጋቤ ታጋዩ ዘማራ ሁኔታ እንዲጣራ ነው አበክሮ የጠየቀው። ግለሰቡ ወይ ታፍኗል አሊያም ተገዶ እንዲሰወር ተደርጓል ነው የአምነስቲ እምነት። ካለፈው ዓመት 2015 ጀምሮ የት እንደገባ ምን እንደበላው ያልታወቀው ዘማራ በዚምባብዌ የደህንነት ሰራተኞች እንደታፈነም ተጠርጥሯል። በደቡብ አፍሪካ የአምነስቲ ምክትል ዲሬክተር ቲጁዋሜ ሄንጋሬ የዚምባብዌ ባለስልጣናት የሆነ እርምጃ መውሰድ ይኖርባቸዋል ይላሉ። የዚህን ደብዛው እንዲጠፋ የተደረገ የኢታይ ዛማራን አድራሻ መፈለግ ያቃተው ወይም ፈቃደኛ ያልሆነው የፖሊስ ክፍሉ አሰራር የሚያሳየው ዚምባብዌ ውስጥ ጥፋት ወይም ወንጀል የቱን ያህል በቸልታ እንደሚታለፍ ነው። እውነትና ሐቅ እንዲወጣ ግን ባለሥልጣናት ተገቢ እርምጃ መውሰድ ይጠበቅባቸዋል። ሄንጋሪ አክለውም ባለፈው ሳምንት ወደ ሐራሬ ለተላከው ደብዳቤ መልሱ የውሃ ሽታ ሆኖ እንደቀረም ይናገራሉ። የአምነስቲ ኢንተርናሽናል ዋና ጸሐፊና የሂውማን ራይትስ ዎች ዋና ዲሬክተር ናቸው ደብዳቤውን ለሮበርት ሙጋቤ መንግስት የላኩት። ያ ብቻ አይደለም። የዚህ ወንጀል ፈጻሚዎች ተገቢው ቅጣት እንዲሰጣቸውም ደብዳቤው ይጠይቃል። ዛማራ ከመጥፋቱ ወይም ተገዶ እንዲሰወር ከመደረጉ አስቀድሞ የሕዝብን ሰብአዊ መብቶች ማስከበር ያልቻሉት ፕሬዚዳንት ሮበርት ሙጋቤ ስልጣናቸውን እንዲለቁ የሚጠይቅ ትዕይንት ሕዝብ ሲመራ እንደነበር ተገልጧል። የዜናው ሰዓት አበቃ። አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የማክሰኞ ነሐሴ 24 ምሽት ፕሮግራማችን ነው። በአማራ ክልል የሚካሄዱ ሰልፎችና ህዝባዊ ተቃውሞዎች ላይ የሚሳተፉና በማኅበረሰብ መገናኛ ብዙሃን መረጃ የሚያስተላልፉ ወጣቶች ስለ ሰልፎቹ እና በአጠቃላይ ስለ መፍትሄዎች ውስጥ ምን ይላሉ? የተቃዋሚ ድርጅቶችን አቅስመዋቸዋል። ለእውነትና ለቁም ነገር ቦታ ስለሌላቸው የተማረውን አካል ያስፈድገውታል። በመሰረቱ ይሄ አሁን የሚደረገው እምቢተኝነት ወይም ህዝባዊ ትግል ወይም ህዝባዊ ማዕበል ማንም የፖለቲካ ድርጅት ያደራጀው ወይም የፖለቲካ ድርጅት የሚመራው አይደለም። በፌስቡክ በቀጥታ ከእናንተ ጋር የተደረጉ ውይይቶችን እናሰማችኋለን። በሁለተኛው አጋማሽ ይመጣል ይሄ ውይይት። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢህአደግን ስራ አስፈጻሚ ኮሚቴና የምክር ቤቱንም ውይይት አስመልክቶ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለሀገሪቱ የመንግስት መገናኛ ብዙኃን ማብራሪያና መግለጫዎችን ሰጥተው ነበረ። መለስካቸው አመሃ መስመር ላይ ነው ያለው ስለ አጠቃላይ መግለጫው ይዘትና ተጨማሪ ጉዳዮች ዝርዝር ሪፖርት ይሰጠናል። መለስካቸው እንደምናመሸህ አለህ። እንዴት አመሸ ሰለሞን። አለው እስቲ ስለ ዛሬው የጠቅላይ ሚኒስትር ሀይለ ማርያም ደሳለኝ መግለጫ አጠቃላይ ይዘት አብራራልኝ። ዛሬ ጠቅላይ ሚኒስትሩ ለመገናኛ ብዙኃን በተለይ ለኢቢሲ በሰጡት መግለጫ ዋናው ይዘቱ መግለጫው በሁለቱ የኢህአዴግ አመራር አካላት ማለት ነው በስራ አስፈጻሚ ኮሚቴ እና በማዕከላዊ ምክር ቤቱ በተካሄዱ ስብሰባዎች ላይ የተነሱ ዋና ዋና ጉዳዮችን ማብራራት ላይ ያተኮረ ነበር። ጠቅላይ ሚኒስትሩ በዚሁ በዛሬ መግለጫቸው ላይ ስለ መንግስቱ አነሳስና አሁን ስላለው ሁኔታ የተናገሯቸው ቃላት ነበሩ። ጠቅላይ ሚኒስትሩ በነገር ላይ እንግዲህ አብራርተውታል። ይህን ነገር ጠቅላይ ሚኒስትሩ በዚህ በኦሮሚያና በአማራ ክልል ለተፈጠሩ ችግሮች መንስኤ በሶስት ዋና ዋና ምክንያቶች ከፍሏቸዋል። እስቲ ከዛ በፊት ስለዚህ አሁን ስላለው ተጨባጭ ሁኔታ ጠቅላይ ሚኒስትሩ ያሉትን ቀንጨብ አድርገን እንስማ። ኢህአደግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ስለዚህ ይሄ በተደጋጋሚ በተለያየ ደረጃ የሚታይ ጉዳይ ነው። እናም ይሄንን በምንገመግምበት ጊዜ ይሄ ችግር መኖሩን በግልጽነት ሳይደባበቅ፣ ሳንሸፋፍን ተወያይተን ይሄንን ነገር ማረም ማለት የወደፊት ጉዟችንን ለማስተካከል፣ ለመስፈንጠር ትልቅ እድል ይፈጥርልናል። ስለዚህም የመንግስትን ስልጣን የምናይበት አተያይ በሚገባ እንደገና ተግባራዊ አፈጻጸሙም በሚገባ ተፈትሾ ደረጃ በደረጃ ስርዓት የሚይዝበትን ሁኔታ ማመቻቸት ሌሎችን ችግሮችንም ለመቅረፍ ወሳኝ ነው ተብሎ ነው የተወሰደው። መለስካቸው፣ እስቲ ወደ አንተ ልመለስና ጠቅላይ ሚኒስትሩ ይህንን ካሉ በኋላ ያነሷቸው ዋና ዋና ነጥቦች ምንድን ናቸው? እንዲህ ጠቅላይ ሚኒስትሩ ያነሷቸው ጉዳዮች መካከል በወቅቱ መፈታት ሳይችሉ ቆይተዋል ስላሏቸው የማንነትና የድንበር ጥያቄዎች ዘርዘር አድርገው ተናግረዋል። በተለይ የሚነሱ ግጭቶችን በተመለከተ ደግሞ ለእኩይ ተግባራት ለመጠቀም የሚፈልጉ እንዳሉ የውጭና የቆዩ የሀገራችን ጥራቶች ናቸው ያሏቸው ግጭቶችን አላማቸው እንደሚጠቀሙባቸው የተናገሩትም ነበረ። እስቲ ይህን እንስማ በዚህ ሂደት ውስጥ የቆዩ የአገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩን ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። እሺ፣ መለስካቸው፣ እስቲ ወደ አንተ ልመለስ እንግዲህ ጠቅላይ ሚኒስትሩ በነገር ላይ እንግዲህ በአመዛኙ የዚህም የሁለቱን አመራር አካላት የተናገሩባቸውን መሰረታዊ ናቸው ባሏቸው እና ወቅታዊ ችግሩን ያባብሳሉ ሲሉ የከፈሏቸውን እና መሰረታዊ ናቸው ወቅታዊና ችግሩን ያባብሳሉ ሲሉ ካፈሏቸዋል እና በሀገሪቱ አስመዝግበ ሀገሪቱ አስመዝግበዋለች ባሉት ፈጣን እድገት

መፍታት የነበረባቸው የማንነትና የድንበር ጥያቄዎች አፈጣኝ ምላሽ አለመፍጠት ዋና ዋና ችግሮቻችን ናቸው ብለው ነበረ ለምሳሌ የወልቃየትን ጉዳይ አንስተው በዚህ ጉዳይ ላይ የማንነትና የድንበር ጥያቄዎች ሲነሱ አስቀድመው ይህን በጊዜውና በወቅት መፍታት አለባቸው ብለው ያሏቸው አመራሮቹ ከፍተኛ አመራሮቹ ናቸው፣ ንብረቱ ክልሎች ናቸው ያሉት። ስለዚህም ተጠያቂዎቹ እነሱ ናቸው ብለዋል። ለማንኛውም እንግዲህ በአሁኑ ጊዜ ለተፈጠረው በየቦታው ለሚፈጠሩ ግጭቶች ወይም ይህንን ግጭት መነሻ አድርገው ከሕግ ውጭ ይሰራሉ ወይም ይፈጽማሉ የሚባሉ ሰዎችን ወይም አካላትን ከሕግ ህግ ማስከበር አለብኝ ብለዋል። ቅድም እንደሰማነው ስለዚህም ጠቅላይ ሚኒስትሩ በዚሁ ዕለት የህግ ማለትም የበላይነት የህግ የበላይነትን ለማስከበር ለጸጥታ ኃይሎች ትዕዛዝ መስጠታቸውንም ተናግረዋል። መለስካቸው፣ ከዚህ በፊት እንደተለመደው ከሆነ ጠቅላይ ሚኒስትሩ ለሀገር ውስጥ መገናኛ ብዙሀን መግለጫ ከሰጡ በኋላ የውጭ መገናኛ ብዙሀንን ደግሞ ብቻቸውን የሚጋብዙባቸው ብዙ አጋጣሚዎች ነበሩና ለውጭ መገናኛ ብዙሀን ጋዜጠኞች የተያዘ መርሃ ግብር አለ እስካሁን ድረስ የምታውቀው? እስካሁን ድረስ የማውቀው የለም። ቅድምም ወደ መንግስት ኮሚኒኬሽን ጉዳዮች ተደውዬ ጉዳዩን እነሱ እንደማያውቁት ነው የነገሩኝ። አመሰግናለሁ መለስካቸው ለዘገባ ደህናምሽ። በጣም አመሰግናለሁ፣ ደህናምሽ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል ነው በአማራ ክልል የተለያዩ አካባቢዎች የተፈጠሩ ግጭቶች ዛሬም መቀጠላቸውን፣ በዚህም የሰው ሕይወት መጥፋቱን የመላ ኢትዮጵያ አንድነት ድርጅት መኢአድ ገልጿል። በጎንደርና ባህርዳር ያነጋገርናቸው ነዋሪዎች ሁኔታው በየዕለቱ እየባሰና የህዝቡ ቁጣ እየገነፈለ እንደሆነ ሲገልጹ የክልሉ መንግስት በበኩሉ በተፈጠሩ ችግሮች በሁሉም በኩል ጉዳቶች ደርሰዋል የክልሉ መንግስት ከህዝቡ ጋር ችግሮቹን ለመፍታት ርብርብ እያደረገ ነው ብሏል ጽዮን ግርማ በቀጣዩ ዘገባዋ የክልሉን የዛሬ ውሎ ትዳስሳለች በሐምሌ ወር መጀመሪያ በጎንደር ከተማ በመንግስት ኃይሎችና በህዝቡ መካከል በተፈጠረ ግጭት የተቀሰቀሰው ተቃውሞ ሁለተኛ ወሩን ሊደፍን ነው። ይህ ተቃውሞ ወደ ሌሎች የአማራ ክልል ከተሞች እየተዛመተ ሄዶም በዛሬ ዕለት የሰው ህይወት መጥፋት መቀጠሉን የመላው ኢትዮጵያ አንድነት ድርጅት መኢአድ እየገለጸ ነው። የፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ሁኔታውን ለአሜሪካ ድምፅ ሲያስረዱ ኢትዮጵያን ለ25 ዓመታት እየገዛ የሚገኘው ፓርቲና የመንግስቱ አስተዳደር በሙስና የተዘፈቁ መሆን ዲሞክራሲ አለመኖር፣ አድሏዊ አሰራር መፈጠር፣ በወንዜ ልጅነት መጠቃቀምና ሌሎች ጫናዎች የፈጠሩት ብሶት በመጨረሻ የወልቃይትን ጉዳይ ምክንያት አድርጎ ገንፍሎ ወጥቷል ይላሉ። በክልሉ የተቀሰቀሰውን አመጽ የሚመራ አንድም ፓርቲ የሆነ ድርጅት የለም ያሉት አቶ አዳነ ህዝቡ እራሱን በራሱ እየተደራጀ ተቃውሞውን እያቀረበ ነውም ይላሉ። የእርሳቸው ፓርቲ እየሰራ ያለው መረጃን ማሰባሰብ ብቻ እንደሆነም ይገልጻሉ። በዛሬ ፓርቲያቸው አጠናክሮታል ያሉትን ሪፖርትም ይዘረዝራሉ። ባህር ዳር ላይ ጢስ አባይና ወንዳጣ የሚባል አካባቢ ላይ ህዝብ ሰላማዊ ሰልፍ ትናንት ወጥቶ ነበር። ዛሬ ከተማዋ ዙሪያውም በወታደር ተከባ ነው የዋለችው። አራት ሰው ዛሬ ሞቷል። ወጣቶች ናቸው። መንስኤውም ስራ ማቆም አድማ ላደረጉ እና ምግብ ፈልገው ለነበሩ ሰዎች ምግብ ሊሰጡ ሲሉ ያው በታጣቂዎች ነው የተገደሉት። ዛሬ ባህርዳር ከቀኑ ስድስት ሰአት ቀበሌ ዘጠኝ ቀበሌ አስራ ሰባት እና ቀበሌ አስራ አራት ላይ ተኩስ ነበረ። የተጎዳውን ሰው ገና አላጣራንም። ወጣቶች ግን እየታፈሱ ወደ ፖሊስ ጣቢያን እንደሚሄዱ ነው ያለን መረጃ። ዳንግላ ላይ ትናንትና ከምሽት አንድ ሰዓት ተኩል ጀምሮ ታጣቂዎች በእያንዳንዱ ኗሪ ቤት ፍተሻ በማድረግ እጅግ በርካታ ወጣት ወስደው አስረዋል። እንደዚሁም የኔያድ የሰኔን ቀጠና ኃላፊ የሆኑት አቶ ሙሉቀን አይናለም ዛሬ ከቀኑ አራት ሰዓት ላይ ዳንግላ ከመኖሪያ ቤታቸው በፖሊስ ወስደው አሁን የት እንደታሰሩ አላወቅም። ምን እያጣራ ነው። ይልማና ዴንሳ አዴት ከተማ ህዝቡን መስለው ቀርበው ዛሬ ሁለት ሰው ገድለው ሄደዋል። ትናንትና ህዝቡ አንድ ፋርማሲ ለማቃጠሉ ያውዘግባቸው ይታል ማረሚያ ቤት የነበሩ ታሳሪዎች ግን ሙሉ በሙሉ ነጻ እንዲሆኑ አድርጓል። ደቡብ ጎንደር ደብረ ታቦር ከተማ ፋርጣ ወረዳ ልዩ ቦታው ጋሳ እየተባለ ላይ ትናንትና ሰልፍ ነበረ። በዚህ መስመር ባጠቃላይ ደብረ ታቦር፣ ወረታ፣ አዲስ ዘመን ጋይን ወይም ነፋስ መውጫ አርብ ገበያ ዛሬ ሙሉ በሙሉ በስራ ማቆም አድማ ላይ ናቸው። ትማዳ በራ አርብ ገበያ ገባ የሚባል ቦታ ላይ ስራ ማቆም አድማ አሁንም እንደቀጠለ ነው። በትናንትና ሰልፍ አራት ሰው ሞቶ ነበር። እነዚህ ውስጥ አንድ የሙስሊም እምነት ተከታይ እዛው ከተማዋ ላይ ተቀብሯል። አንድ ክርስቲያን የቀብሩ ስነ ስርዓት በዛሬው እለት ወገዳ መድኃኔዓለም እጅግ በርካታ የሰው ኃይል በተገኘበትና ወጣቶችን መፈክር እያሰቡ ህዝቡም በሰልፍ እንዲቀበር አድርጓል የሁለቱ ሟቾች አስከንተ ወደ ቀበሌ ዘጠኝና ቀበሌ አራት ወደ ገጠር እና ግርግር አለ። በሁለት ሄሊኮፕተር ወታደር ገብቷል። እንደገና ደግሞ አሁንም ስምንት ወራት ወታደር እየገባ ነው ያለው። ከጋሽና ወደ ጎንደር ማለት ከወሎ መሬት አምስት ሲወታ መኪና ተንቀሳቅሷል። ወደ ነፋስ መውጫ ደብረ ዘዴት የምትባል ቦታ ላይ ወሎ መሬት ውስጥ ወጣቶች አስቁመዋቸዋል። ከደሴ እንደገና አራት ወራት ሙሉ ወጣት ተንቀሳቅሶ እየሄደ ነው። እንደ አቶ አዳነና ያነጋገርናቸው ሰዎች ገለጻ በአሁኑ ወቅት በክልሉ ባሉ ከተሞች በተለያየ ቀን የስራ ማቆም አድማና እቤት ውስጥ የመቀመጥ ዘመቻ እየተካሄደ ነው። ሰልፎች እየተደረጉ ነው። በነዋሪዎችና በታጣቂዎች በኩል በሚኖሩ ግጭቶች የሰው ሕይወት እየጠፋ ነው። እየቆሰለም ነው። ንብረት እየወደመም ነው። እንዲሁም ግለሰቦች እየታሰሩ ነው። በዛሬው ዕለት ጎንደር ከተማ ምን እንደሚመስል አቶ ክንዱሽ ሀጎስ የተባሉ የከተማውን ነዋሪ ጠይቄያቸው ነበር። ያው ጎንደር ያለው ሁኔታ በአጠቃላይ አሁን ደህና አንጻራዊ ሰላም የሚባል ሁኔታ አለ። ከዚህ በተጨማሪ ዛሬ የወልቃይት አማራ ብሄረተኝነቱ ኮሚቴ አባል የሆኑት ኮሎኔል ደመቀ ዘውዱ ዛሬ የፍርድ ቤት ቀጠሯቸው ዛሬ ነበረ እና በቀጠሮ መሰረት ህዝቡን ያው እንደተለመደው ዛሬም ችሎት ለመታዘብ ቀርቦ ነበር። ነገር ግን እሳቸው አልቀረቡም ዛሬም ለዚህም እንደ ምክንያት ተብሎ የተገለጸው ነገር ምንድን ነው? ከዚህ በፊት ተደጋጋሚ ህዝቡ በቀጠሮ ሰዓት እየቀረበ ጉዳት እየደረሰበት ስለሆነ በህዝቡ ሳይጎዳ እሳችሁ ወደ ቀጠሮ ቀርበው ሁኔታው የሚታይበት መንገድ ለማመቻቸት በሚል ለመስከረም አራት የመጨረሻ ቀጠሮ ተሰጥቷቸዋል ማለት ነው። ከተማው ያው ዛሬ ኖርማል እንቅስቃሴ ነው ያለው ህዝቡ የተለመደ እንቅስቃሴ ስራውንም ጀምሯል። የነበረው አድማ በታሰበው መልኩ ስኬታማ በሆነ መንገድ ያው አልቆ ወደ ኖርማል እንቅስቃሴ ተገብቷል። ነገር ግን አሁንም ሙሉ በሙሉ ሰላም አለ ብሎ ለመናገር የሚያስችሉ አንዳንድ ነገሮች አሉ። ያ ምንድን ነው? ለምሳሌ ትናንት ማታ አራት ሰዓት ላይ የጥይት ተኩሶች ነበሩ። ትናንት ብቻ ሳይሆን ከዚህ በፊት ማታ ማታ ማን ምን አልሞ እንደሚተኩስ እና ለምን ዓላማ እንደሆነ በማይታወቅ ነገሮች ተደጋጋሚ ተኩሶች ይሰማሉ ማታ ማታ ማለት ነው። ሌሎች ያነጋገርናቸው ነዋሪዎች በጎንደር ከተማ በሚገኘው ጎንደር ዩኒቨርሲቲ ውስጥም ግጭት እንደነበር ጠቁመውናል። መምህራን ጋር ደሞዝ ጭማሪ የሚል ነበር የነሱ ፕሮግራማቸው። መንግስት አውርሶ የነበረው ሚዲያ ላይ የተወራው ማለት ነው። ደሞዝ አልተጨመረም። ካልተጨመረ ተግባር እንጂ ወሬ መብላት ስለማንፈልግ አናስተምርም አሉ። ፈተና ላይ ናቸው ደግሞ የነበሩት ተማሪዎች እንዲፈተኑ ሲባል ተማሪዎች ደግሞ አንፈተንም አሉ። ያልተማርነው በየት እንፈተናለን? በዚህ ግርግር ሰዓት መቼ ተምረን እኛ የምንፈተነው ተማርነው እኛ በመስረች የተሸበርን እና የሮጥን እየተኮሰብን በጭስቦ እየታፈነ እየዋል፣ እኛ ያልተማርነው በየት ነው ተምረናል ተብለን የምንፈተነው ነው እኛ ተምረናል። እንዲያው ዘንድሮ ክረምት ተምረናል። ከሀምሌ አምስት ጀምሮ ትምህርት ባል ነገር አላገኘንም። አይደለም ትምህርት እንኳን ቤት እንኳን ሱቅ ተዘግቶ ዳቦ መግዚያ የለንም ነው ያሉት። ሱቅ ያቀረቡት ጥያቄ በከተሞች እየተፈጠረ ያለውን ሁኔታ አስመልክተን የክልሉን የኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ጠይቂያቸው ነበር። ክልሉ የተፈጠሩትን ችግሮች በቀጥታ እያስተካከለ ነው ያለው። የተከሰቱትን ችግሮች በዝርዝር አይቶ የደረሱትን ጉዳቶች በሁሉም ረገድ ጉዳቶች ደርሰዋል። ግን የደረሱትን ትክክለኛ መረጃ በተጣራ ሁኔታ ወደፊት እንሰጣለን። አሁን ግን መንግስትና የክልሉ ሕዝብ የገጠሙትን ችግሮች ለመፍታት ርብርብ እያደረግን ያለ ነው እና፣ አጠቃላይ መረጃ ግን የምንሰጠው ወደፊት ነው የሚሆነው። በባህር ዳር ከተማ ነዋሪ የሆነች ወጣት ለደህንነቷ በመስጋት ስሟን እንዳልጠቀም ጠይቃኛለች። በባህር ዳር እየሆነ ያለው እንዳስፈራትም ትናገራለች። እኛ ጓደኞቻችን ሞተው እንዴት እኛ እንቀመጣለን? እቤት እና ቁጭ በሉ ስንላቸው የምንጽ ሳይሉ እና ቁጣው እስካሁን አልበረደም። ሰው እንደገና እየባሰበት የሚጠው ለምሳሌ አሁን አስራ አራት አካባቢ የሰዓት ደጋፍ የሚባሉ ሰዎች ላይ የጋራጅ የማቃጠል ነገር ነበረ። ትላንት ማለት ነው። በየቦታ የመኪና ጎማ እያቃጠሉ መንገድ ይዘጋጋሉ፣ ምናምን ነገር ከሰዓት በኋላ ጠዋት ላይ ነበር። ተኩስ ነበረ። በየቦታ ድንጋይ ውርወራ አለ። ተቀጣጣይ ነገር ወደ እነሱ ምንትን ይባላል ማለት እና ልጆቹ እራሳቸውን ለመከላከል ለስራ የሚደርስ ምንም እንትንዚ ምልክ ይዙማትችው ነገር ነው በቃ እስካሁን ለምሳሌ በዚህ ሲያልፉ መሳሪያህን ጥለህና ግጠመኝ ይላል። ብቻ ግን የሆነ ደስ የሚል መንፈስ አይደለም ያለው በቃ ሰው እንደተቆጣ ነው። በጣም ቁጣው ደግሞ እንደዚህ ብለሽ የምትገልጽ ቁጣ አይደለም። ኢቨን አሁን ገበሬዎቹ ልጆቻችን እየሞቱ ባዶቻቸውን ስለሆኑ ነው የሚል ቁጣም እነሱ ጋም አለ። በአጠቃላይ ነዋሪዎቹ እንደሚሉት በከተሞቹ የመከላከያና የመንግስት ታጣቂዎች በብዛት ይታያሉ። የዛኑ ያህልም ነዋሪዎች አደባባይ እየወጡ መንገድ በመዝጋት ጎማ በማቃጠልና ፊት ለፊት በመጋፈጥ ተቃውሟቸው ያሳያል ይላሉ። ዓለም አቀፍ የሰብአዊ መብት ድርጅቶች የክልሉ መንግስትና የመላው ኢትዮጵያ አንድነት ፓርቲ በአማራ ክልል ግጭቱ ከተጀመረ ጀምሮ በተለያየ ጊዜ ባወጡት ሪፖርት ወደ ሰማንያ የሚጠጋ ሰው ህይወት መጥፋቱን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የዋልድባን ገዳም የሚያራቁት የደን ምንጣሮ እየተካሄደ መሆኑን ጫካው እየተቃጠለ መሆኑን በተለይ ዛሬማ አካባቢ የከሰል ንግድ እየተካሄደ መሆኑን የሚናገር ጥቆማ ደረሰን። ሁኔታውን ለማጣራት ሁኔታውን ለማጣራት አዲሱ አበበ ወደ ዋልድባ በዚያውም ወደ አስተዳደሩ ደውሎ ተከታዩን አቀናብሯል። ከዚህ ቀደም በዋልድባ ጉዳይ ያወያየኋቸውን አባት አግኝቼ በቅድሚያ የጠየኳቸው ጥቆማው እውነት ነው የሚለውን ነበር። አዎ፣ ትክክል ነው። የሰማኸው ነገር እውነት ነው። ዋልባ ገዳም ውስጥ ነው እየተመነጠረ ያለ በማህበር ተደራጅተው፣ ፍቃዱን የሰጠው ደግሞ የአድርቃይ ወረዳ አስተዳደርና ግብርና ጽሕፈት ቤት ነው። በደንብ በዚህ ሙያ ያላቸው ሰዎች ከአርባ ምንጭ ከጎጃም፣ ሌላም ቦታ ከተለያዩ ቦታ የሚያከስሉና የክፍል ሙያ ያላቸውን ሰዎች በመቅጠር ገዳም ውስጥ አስገብተው በጣም ሰፊ የሆነ ጥቅጥቅ ያለውን ደን እየመነጠሩ ብዙ ለብዙ ዙ ጊዜ እድሜ ያስቆጠረ ደን ነው። እሱን ምንጥረው እያከሰሉ ወደ ትግራይ ነው በትላልቅ መኪናዎች የሚወስዷቸው እና በየወሩ ፍቃዱን ማሳደስ አለባቸው። ፍቃዱን ሲያሳድሱ ደግሞ ስምንት ስምንት ሺህ ብር በወር ይከፍላሉ። በእነሱ ውስጥም ያሉ ሰዎች ማለት አድርቃይ ወረዳ ውስጥ ያሉ ሰዎችም በዚህ በአክሲዮኑ ተደራጅተው አምስት አምስት ሺህ ብር በመክፈል አክሲዮኑ ከግብርና ባለሙያዎችም፣ ከአስተዳደር ውስጥም፣ ከተማው ነዋሪም ከአድርቃይ የገቡ አሉ። አብዛኛዎቹ የገቡት የትግራይ ተወላጆች ናቸው እዚህ አድርቃይ የሚኖሩት እና ፍቃዱን የሰጣቸውም የአድርቃይ ወረዳ ግብርና ጽህፈት ቤት ነው። ፈቃዱ ተገኘ የተባለው ከአስተዳደሩ በተለይም ከግብርናው ክፍል ከሆነ እውነት የክፍሉ ኃላፊ የተባለውን ፈቃድ ሰጥተዋል? ከሰጡስ ለምን ፈቃድ ለማግኘት ስምንት ሺህ የሚከፈለውስ? አድርቃይ ላሉ ባለ አክሲዮኖች አምስት ሺህ በየወሩ መክፈላቸውስ ይሄ እውነት ነው? በወቅቱ የአድርቃይ አስተዳደር ግብርና ክፍል ኃላፊ የነበሩትና አሁን ግን የመተማ ከንቲባ አቶ እሸት የሞላን አግኝቼ ነበር። በእኔ ፊርማ በእኔ ምናምን አንድም የወጣ ደብዳቤ የለም። ያም ብቻም አይደለም፣ በየወሩ የሚከፈል ብርኝንም የለም። ፍቃዱ ግን ለምን ፈቃዱ ግን ፈቃዱ ምን ማድረጊያ ነው? አቶ ሸቴ ፍቃዱ የሚሰጠው አንደኛ አርሶ አደሮቹ የራሳቸው ማሳ ነው፣ ውሃ የሚተኛበት ማለት ነው። እሺ ግድቡ ውሀ በሚሆናበት ጊዜ ባክ ሂዶ ብዙ ውሀ እንትን አካባቢዎችን ይሸፍናል። ከገዳሙ ጋር ንክኪ ሳይሆን ወደ አርሶ አደሮች ማሳ ያለው ማለት ነው። ከገዳሙ ጋር አይገናኝም። ከገዳሙ ጋር በሚገናኝ ሰው ለገዳሙ ከገዳሙ ባለ ጉዳይ ላይ አይደለም ፈቃድ ስንሰጥ የነበረው ኦልሬዲ ቀበሌው ከዛ አካባቢ ያለው ቀበሌ ሚልክ ነበር። አንደኛ ያን ማሳው የአርሶ አደሮች ማሳ ነው። እንደገና ደግሞ ውሀ ይተኛበታል። ስለዚህ ውሀ ከሚተኛበት ከሚከስር የኛ ቀበሌው አለ አጠቃላይ ያለው አመራር ምናምን ይሰበሰብና ወደ ግብርና ይልካል ከዛም በኋላ እንደ አጋጣሚ ያው በተለያዩ ጉዳዮች ላይ እኔም አልነበርኩም። በእኔ ፊርማ አንድም የወጣ ደብዳቤ የለም። በወቅቱ ይህ ጥያቄ እኔ ጋር ቀርቦም አያውቅም። ውሃ የተኛበት መሬት የራሳቸው መሆኑን ምስክር የሚያመጡ አርሶ አደሮች ፍቃድ እንደሚጠይቁ በአጭሩ መሬቱ የእኔ ነው የሚል ማንም ሰው አስመስክሮ በዚያ አካባቢ ወንዝ ላይ ያረፈውን ዛፍ ለመቁረጥ ወይም ለማክሰል ፍቃድ ይጠይቃል ነው ቀደም ሲል አባ የአድርቃይ ቀበሌ ኃላፊ የሆኑትን አቶ ሞላ ጫቅሌን አንስተውልኝ ነበር። አቶ ሞላ ምን ይላሉ? እዚህ ከገዳሙ ጋር ተያይዞ በእርግጥ አንዳንድ ሰዎች የሚያነሱት ነገር አለ። ምን ወልቃይት ስኳር ፋብሪካ ግድብ አለ፣ ዘሪማ ወንዝ የሚገደብበት። እሺ። እና እሱ ግድቡ ከሚሰራበት እና ውሃው ወደ ላይ ከሚመለስበት ከሚቆምበት አካባቢ ያለውን ውሃው የሚያርፍበት ቦታ ዛፍ አለው እና ይህ ዛፍ ለጃልባ ቀዘፋና አሳ እርባታም በእግረ መንገዱ ስለሚካሄድ ለአሳው መርዝ ይኖረዋል። ዛፎቹ ባለው ካሉ መርዝ ይኖረዋል፣ ለጃልባ ቀዘፋም ምቹ ሁኔታ አይፈጥርም የሚል በጥናት የተረጋገጠ ሁኔታና ውሃ የሚያርፍበት በካርታ የተከለለ ቦታ አለ። እሺ። እና እሱ የተከለለው ቦታ ላይ ያለው ነገር እንዲወገድ በሚል ያው እንጨቱ ከሚከስር መከሰል አለበት፣ የሚል የሆነ የተፈጥሮ ሀብት ባለሙያዎች የሆነ መረጃ ሰጥተዋል። እንዲከሰል ማለት ነው። እሺ። ምናልባት ግን ከገዳሙ ጋር ተያይዞ ያለው ነገር ትክክል አይደለም፣ መከሰል መከሰል የለበትም በሚል ህብረተሰቡም ሀሳቡን አቅርባል። ወረዳውም ቀደርካ ወረዳ አመራርም ቅጡን ባይቶ ትክክል አይደለም በሚል በአሁኑ ሰዓት እንዲቆም የተደረገበት ሁኔታ ነው ያለ። በተጨባጭ ቁሟል። ግን ወደ ዘጠኝ የሚሆኑ የህዝብ ተወካዮች ሂደው ቦታውን እንዲያዩትና መቆሙንና ለመቆሙ እንዲያረጋግጡ መልክት ተሰጥተው አይተው እንዲመጡ ሰዎች ተመልምለው የተላኩበት ሁኔታ ነው ያለ። አሁን እንግዲህ ከሰል ማክሰሉ ቆሟል። የሚጠራው ጉዳይ ሁለት ነው። አንዱ ከገዳሙ ጋር በእርግጥ ከሰል ማክሰሉ ይገናኝ ወይም ይያያዝ ከሆነ የሚያያዝ ከሆነ በእርግጥ ይህን ፈቃድ መጀመሪያ ማን እንደሰጠ ማግኘት ነው። እንደገና ወደ አባ ልመለስና ከሰል ማክሰሉ እንዴት እንደቆመ የገለጡልኝን ላሰማ። የቆመው በአካባቢው ህብረተሰብ ንቅናቄ ነው። ሰኔ ሀያ አምስት ቀን አሊ የተባለ ቀበሌ ይህንን ጥቆማ ሲሰማ ህዝቡ በመሰባሰብ እና በመነጋገር በተለይ የታጠቁ ገበሬዎች በመሰባሰብ ወደ ዘሪማ ቀበሌ በመሄድ አቶ ሞላ የተባለውን የቀበሌ ሊቀመንበር ወይም አስተዳዳሪ ገዳሙ እየተመነጠረ ለምን ዝም ብለህ ታያለህ? ብለው ይህን ጥያቄ ሲያቀርቡለት፣ እኔ የማውቀው ነገር የለኝም፣ ነገር ግን ይሄ አለ ከተባለ ሰዎች እንላክና ወደ ገዳሙ አጣርተው ይምጡ ከዚያ በኋላ እናስቆማል የሚል መመሪያ ሰጣቸው። ወዲያው ህዝቡ ሰው ይመርጥና፣ ሀያ ሰዎች ነው። እነዚያን ሰዎች ወደ ገዳሙ ይልካቸዋል። ገዳሙ ውስጥ ሲልካቸው በትክክል የተነገረው ወሬ እውነት ስለሆነ የሚመነጥሩትንና ክፍል የሚያከስሉትን ሰዎች አግኝተው በማሰር አስራ ሰባት ሰዎች አስረው ሰባት መቶ ሀምሳ ኩንታል ተደርድሮ አገኙ። ከሰዓት በኋላ ወደ ዘሪማ እዘዋቸው ተመለሱ። አስረው ሰዎቹ ወደ ቀበሌው ወደ ቀበሌው ህዝቡ ነው አሳሪው ማለት ነው። አዎ አቶ ሞላም ይህንን ሀሳብ ከህዝቡ ጎን በመቆም በትክክል ጥሩ አድርጋችኋል በማለት ተቀብየዋለሁ የሚል አብሮ ከህዝቡ ጎን ቆመ። አሁን ምንድን ነው የሚካሄደው ያለው ከሰሉ ማክሰል ቆሟል። ሰዎቹም ታሰሩ። ተፈቱ ወይስ እንዳን ታሰሩ ናቸው? እነሱ ተፈተው ፍቃድ የሰጠው አካል ማን ነው ተብሎ ፍተሻ ሲደረግ የአድርቃይ ግብርና የነበሩ ሰዎች አቶ መኮነን፣ አቶ አበበ፣ አቶ ሙሉ አለም የተባሉ ሶስት ሰዎች ሌላ ሁለትም አሉ። ስማቸውን አላወቅኳቸውም። አምስት ሰዎች በቁጥጥር ስር ውለው ፖሊስ ምርመራውን እያጣራ ነው። እነዚያኞቹ ለተወሰነ ቀን ከታሰሩ በኋላ ቢያንስ ከሳምንት በላይ ታስረው ተለቀዋል። አሁን በቦታው ላይ ደርሱ ተለቀዋል። ሌሎች እንደገና የሚፈለጉ ሰዎች አሉ። አቶ አራአያ የአባቱን ስም አላውቀውም። አቶ ዘነበ መቶ አለቃ ደጀን የተባሉ ሰዎችም እየተፈለጉ ነው። አብረው ባክሲዮኑ ገዳ እንዲመነጠርና እየተመነጠረ ያው የሚያገኙትን ገቢና ትርፍ አብረው የሚካፈሉ ናቸው። ሌሎችም አሉ። ይሄ ምንጣሮው ግን ከስኳር ፋብሪካ ስኳር ፋብሪካ ታቀወር ታቅዶ ነበር። አሁን ይለቅ አይለቅ ይጀመር አይጀመር አላውቅም። ከሱ ጋር የተያያዘ ይሆን ስኳር ፋብሪካው አቶ አዲሱ ምን ጊዜም አይሰራም። ይሄ በእርግጠኝነት የምንናገረው ነው። የወልቃይ ስኳር ፕሮጀክት እስካሁንም አልጀመረም፣ ስራም አልተፈጸመምም፣ ሊጀምርም አይችልም፣ ወደፊትም አይጀምርም። ዋና ጉዳይ ያለው አድርቃይ አስተዳዳሪ አቶ ሰርካለም ወርቄ ዘንድ ይሆናል። ያም በእርግጥ ፈቃድ ተሰጥቶ ከሆነ ነው። ፈቃዱን የሰጠው ክፍል ማን ነው የሚለው ዋና ጥያቄ ነው። እና የዚህ ነገር ማሰሪያም ደግሞ ያ በመሆኑ አቶ ሰርካለምን ዛሬ ፈልጌ አላገኘኋቸውም። ነገ ወይም ሳገኛቸው ቁርጡን ይዤ መለሳለሁ። ለአሁኑ ሰላም። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዴ ዩጋንዳ ውስጥ ያሉትን የተጨናነቁ የስደተኛ መጠለያ ሰፈሮች እየጎበኙ ናቸው። ባለፈው ሐምሌ ወር ደቡብ ሱዳን ውስጥ ግጭት ከተጀመረ አንስቶ ወደ ዘጠና ሺህ የሚጠጉ ደቡብ ሱዳናውያን ወደ ዩጋንዳ ተሰደዋል። ሊዘቤት ፓላት ከጉሉ ዩጋንዳ ያጠናቀረችው ዘገባ አለ። አዳነች ፍሳይ ታቀርባለች። ሰሜን ኡጋንዳ በሚገኘው ኒውማንዚ መሸጋገሪያ ማዕከል ያሉት ስደተኞች የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ኮሚሽነር ፊሊፖ ግራንዲን በዘፈንና በጭብጨባ ተቀብለዋቸዋል። ስደተኞቹ በተወሰነ የስደተኞች ሰፈር ከመጠለላቸው በፊት እንደ መሸጋገሪያ ለማገልገል የተመሰረተው ኒው ማንዚ በአሁኑ ወቅት በብዙ ሺህ የሚቆጠሩ ስደተኞች ይገኙበታል። የአንድ ስደተኛ ቤተሰብ አባላት ኑሮ ከባድ እንደሆነ ሲያስረዱ በቂ ምግብ እንደሌለ፣ ብርድ ልብስም ሆነ ምግብ ለማብሰል የሚቻልበት ድስት እንኳን እንደሌለ ገልጸዋል። ያለው ምግብም ባቄላ ብቻ ነው ይላሉ። የኡጋንዳ መንግስት ስደተኞቹን ቢዲ ቢዲ ወደ ተባለ አዲስ ሰፈር በማዛወር የመጨናነቁን ሁኔታ ለመቀነስ እየሞከረ ነው። አንድ መቶ ሺህ የሚሆኑትን ለማስፈር ችሏል። ያም ሆነ ግን ገና መሰረተ ልማት ስላልተዘረጋ የንጽህና ችግር በመኖሩ ሰላዮች ሊኖሩ ይችላሉ በሚል ስጋትና በሰፈሩ ግጭት እንዳይነሳ በመፍራት ብዙ ስደተኞች ወደ ደቡብ ሱዳን መመለሱን እየመረጡ ነው። በርካታ ስደተኞች በተናገሩት መሰረት ከመሸጋገሪያው ሰፈር ወደ ሌላ አንሄድም ባሉበት ወቅት ፖሊሶች እምባስ መጪ ጋዝ እንደተኮሱባቸው ጠቁመዋል። አሁንም አንድ ስደተኛ ቤተሰብ ያስረዳል። ከደቡብ ሱዳን የተሰደድነው በተኩስና ግጭት ምክንያት ነው። እዚያ ስንደርስ ደግሞ ፖሊሶችና የዩጋንዳ መንግሥት በአስለቃሽ ጋዝ ድብደባን ተጠቀሙ። ልጆችም ሆኑ ትልልቆቹ እያለቀሱ ነው። ምክንያቱም የሚያቃጥል ጭስ የሚረጩት ቦምቦች ዐይንና ጆሮን ይጎዳሉና። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ፖሊሶች በስደተኞች ላይ እምባ አስመጪ ጋዝ ስለመተኮሳቸው ጉዳይ እንደማያውቁ ገልጸዋል። ቢዲቢዲ የተባለው የስደተኞች ሰፈር ገና እየተገነባ መሆኑን የገለጸው የስደተኞች አገልግሎት ስደተኞቹ በአዲሱ ሰፈር ለውሃ፣ ለምግብና ለመጠለያ ተደራሽነት እንደሚኖራቸው በእርግጠኛነት መናገር እንደሚችል ገልጿል። የስደተኞቹ አገልግሎት ከፍተኛ ኮሚሽነር ግራንዲ የኡጋንዳ መንግስት አዲስ ስደተኞችን ተቀብሎ በማስፈረገድ ትልቅ ሥራ ሰርቷል። ይሁንና የዓለም ማኅበረሰብ በኡጋንዳ ለተፈጠረው አስቸኳይ ሁኔታ ትኩረት መስጠት አለበት ብለዋል። ብዙ የስደተኞች ሁኔታዎችን ያየሁ ሰው እንደመሆኔ መጠን በኡጋንዳ ያየሁትን ከሁለት ወራት ባነሰ ጊዜ ውስጥ የስደተኞች ሰፈር የመጀመሩን አይነት ሁኔታ ግን የትም አይቼ አላውቅም። እዚህ ፓጊሪኒያ ላይ ብቻ 22,000 ሰዎችን ለማስፈር ተችሏል። ይህ ቡድን ብቻም አይደለም። ሆኖም ሁሉንም ለማስጠንቀቅ የምፈልገው አንድ ነገር አለ። አስፈላጊውን እርዳታ ካላገኘንና እና ከሱዳን የሚሰደዱት ሰዎች ብዛት በዚህ አያያዙ ከቀጠለ ከባድ ሁኔታ ይፈጠራል። ግራንድ ያያይዘውም ዓለም አቀፍ ማኅበረሰብ እዚህ ላለው ቀውስም በአውሮፓ ላሉ ስደተኞች የሚያደርገውን ረድኤት ያህል ማድረግ እንዳለበት ሲያስገነዝቡ በአውሮፓ ላለው የስደተኞች ቀውስ ከ60 እስከ 70 ከመቶ ያህል ረድኤት አግኝተናል እዚህ ግን ከሚያስፈልገው ረድኤት መጠን ከ20 እስከ 30 ከመቶን ብቻ ነው ያገኘ ነው ብለዋል። ኡጋንዳ አብዛኞቹ ከኮንጎ ከቡሩንዲና ከደቡብ ሱዳን የተሰደዱ 570 ሺህ የሚሆኑ ስደተኞችን ተቀብላለች አብዛኞቹ ደቡብ ሱዳናውያን ወደ ሀገራቸው ለመመለስ የሚፈልጉ ቢሆንም ግጭቱ የሚያቆምበት ምልክት አይታይም። ከምሽቱ ሶስት ሰዓት ከ41 ደቂቃ ነው አዲስ አበባ ላይ አሁን። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ የምትሰሙት የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። በነገራችን ላይ በ22 ሜትር ባንድ ተጨማሪ የስርጭት መስመሮችን ልስጣችሁ። በ22 ሜትር ባንድ በ13615 ኪሎ ኸርስ እንዲሁም በ25 ሜትር ባንድ በ12110 ኪሎ ኸርስ ደግሞ ደግመዋለውኝ በ22 ሜትር ባንድ በ13615 ኪሎ ሄርዝ በ25 ሜትር ባንድ በ15110 ኪሎ ሄርዝ እስካሁን ባሉ መስመሮቻችን ላይ በተጨማሪ ዝግጅቶቻችንን በየዕለቱ መከታተል ትችላላችሁ። ኢንተርኔትም ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው ታገኙናላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ወደ ተከታዩ ዝግጅት እንሸጋገር። በአማራ ክልል የሚካሄዱ ሰልፎችና ህዝባዊ ተቃውሞዎች የሚሳተፉና በማህበረሰብ የመገናኛ ብዙሀን መረጃ የሚያስተላልፉ ወጣቶች ስለ ሰልፎችና አጠቃላይ መፍትሄዎች ምን ይላሉ? መንግስትና በሀገር ውስጥ የሚንቀሳቀሱ ተቃዋሚዎችስ? ተቃውሞዎቹን አስመልክቶ በፌስቡክ ከእናንተና ከወጣት የፖለቲካ ተሳታፊዎች እንዲሁም የአማራ ክልል ባለስልጣናት ደግሞም የተቃዋሚ ፓርቲዎችን ድምፅ ያካተተ ውይይት ሄኖክ ሰማግዜር አሰናድቷል። ወደ ውይይቱ እንለፍ። መኢአድ መግለጫ አውጥቷል። በአማራ ክልል የሚከሰተው ሁኔታ በጣም ያሳስበኛል፣ መንግስት ሁኔታውን የማይፈታ ከሆነ እኛም ይሄን የሰላማዊ እንቅስቃሴ በመምራት እንሳተፋለን የሚል ነው። የድርጅቱ ምክትል ፕሬዚዳንት ከባልደረባዬ ሰለሞን አባተ ጋር ተነጋግረው ነበር። እነሱን እናሰማችሁ። አስተያየቶቻችሁን አትቪዮዋ ማህሪክ ላኩልን። እንግዶችን አስተዋውቃችኋለሁ። መንግስት ያስቀመጣቸው ቅድመ ሁኔታዎች አሉ። ለእነዚህ ጉዳዮች መንግስት መልስ የማይሰጥ ከሆነ ማፋጣኝ ችግሩን የማይፈታ ከሆነ ለኢትዮጵያ ህዝብን ጥሪ ድርጅታችን መያድ የሰላማዊ ትግሉን ወይም የህዝቡን ትግል ህዝባዊ ትግሉን በመምራት እንደሚገደድና ወደ ትግሉ በኃላፊነት እንደሚገባ አስምሮበታል። እነዚህ ጥያቄዎች የማይመለሱ ከሆነ ህዝባችን ሲያልቅ ቆመን የማናይ መሆኑንና ወደ ትግሉ የምንቀላቀል ለመምራት የምንገደድ መሆኑን አስምሮ የአቋም መግለጫ አውጥቷል። ድርጅታቸው በዚህ መያድ ባወጣው መግለጫ ላይ ያላችሁን አስተያየት ላኩልን። ጥያቄዎችም ካሏችሁ በዚህ ስቱዲዮ ሆነው ለእናንተ ጥያቄዎች መልስ የሚሰጡ እንግዶች ይዘን ነው ስንወያይ የምንቆየው። አስቀድሞ የመያድን መግለጫ የሰጡን አቶ ሙሉጌታ አበበ የድርጅቱ ምክትል ፕሬዚዳንት ናቸው። እንግዲህ ይህንን ሁኔታ አስመልክቶ በተለይ በአሁኑ ወቅት በአማራ ክልል የሳምንቱን መጨረሻ ተንተርሶ እየተከናወኑ ያሉ ሁኔታዎችንና የመንግስት ምላሽ እንዲሰጡን የክልሉ መንግስት ቃል አቀባይ አስቀድሜ አነጋግሬያቸው ነበረ። አቶ ንጉሱ ጥላሁን የሰጡትን አስተያየት እናስደምጣቸዋለን። ጀማል መሐመድ ሰው የሚፈልገው ነጻነት ነው ብሏል። ጀማል እናመሰግናለን፣ ፌስቡክ አት ቪኦኤ አማሪክ ላይ ለሰጠህን አስተያየት። ሌላኛው አሉላ አባ ነጋ ነው። የዘወትር ተከታታያችን ሄኖክ፣ እሱ ባይናገርም እድሜ ለቴክኖሎጂ በየደቂቃዋ የተፈጸሙትን ሁሉ ለመስማትና ለማወቅ እንችላለን ብሏል። ይህንን ያለው የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን የተናገሩትን ተንተርሶ ነው። ከአቶ ንጉሱ ጥላሁን ንስማሁን። የስራ ማቆም ሁኔታዎች ተከስተዋል በትራንስፖርት አገልግሎት ሰጪ ተቋማትና ወደ መጨረሻም ላይ በመንግስት ሰራተኞች የመንግስት መስሪያ ቤቶች ከዛም ቀደም ብሎም በዛሬ ዕለትም በሌሎች አጎራባች ዞኖች ያሉ ከተሞች እንደዚሁ እነዚሁ ክስተቶች ተከስተዋል። ሰልፎች ነበሩ፣ ግርግሮች ተፈጥረዋል። በዚህ ምክንያት የህዝብና የመንግስት ንብረት ውድመት ተከስቷል። የሰው ህይወትና አካል መታጣትም ተከስቷል። በተለየ ሁኔታም አንዳንድ ወገኖች ላይ የግለሰቦችን ቤት ማቃጠል፣ ንብረት ማውደም ጥፋቶች ጠፍተዋል። በዚህም ምክንያት የክልሉ መንግስት ይህንን ህግ የማስከበር የህብረተሰቡን ሰላም የማስጠበቅ ህይወቱንና ንብረቱን የመታደግ ግዴታ ስላለበት፣ ህገ መንግስታዊ ስርዓቱንም የመጠበቅና የማስጠበቅ ግዴታ ስላለበት ይህን ተልእኮውን በመወጣት ላይ ነው። በዚህም እጅግ ጥንቃቄ በተሞላበት ሁኔታ ለመንቀሳቀስ ጥረት እየተደረገ ነው። ጥንቃቄ የሞላ የተሞላበት እርምጃ እየወሰደ እንደሆነ ነው የገለጹት። ይህንን አስመልክቶ በንብረትም በሰው ህይወትም የደረሰውን ጉዳት መጠን ታውቃላችሁ። ቅድም እንደገለጽኩት በህይወት ላይ ጉዳት ደርሷል፣ በአካልም ላይ በንብረትም ላይ ይሄ የመንግስትም የግልም ግለሰቦችም ነው። አንዳንዶቹ የመንግስት የልማት ተቋማትን ጭምር ጥቃት ደርሶባቸዋል። አሁን በዝርዝር በእያንዳንዱ ላይ በሰውም በንብረትም ላይ የደረሰውን ዝርዝር መረጃ በተደራጀ መልኩ የምንሰጠው ነው የሚሆነው። አቶ ንጉሡ፣ እናመሰግናለን። አስተያየቶቻችሁ እየደረሱን ነው። ያሉት ነጻነት ኢትዮጵያ ስማዳ፣ ቁጥራቸው በውል ያልታወቀ ሰላማዊ ሰዎች ተገድለዋል። ይሄ ነው ወይ ጥንቃቄ የተሞላበት የሰላም መጠበቅ የሚሉት? በሚል አስተያየት ሰጥተዋል። ሌሎችም አስተያየቶቻችሁ እየደረሱን ነው፣ በቀጥታ የምንወያይበት ይሆናል። አሁን መስመር ላይ ያሉትን እንግዶቻችንን እናስገባና ከነሱ ጋር ውይይት እናደርጋለን። ቀዳሚው ከመርሃዊ ነው የሚሆነው ስምህ እንዲጠቀስ አልፈለክም። ስለዚህ በከተማህ ነው የምጠራ መርሃዊ። ኦኬ እንግዲህ ጀመር ጀምሮ ህገ መንግስቱ የአማራን ህዝብ ጥያቄ ወይም ደግሞ የአማራ ውክልና ስለሌለው ይሄ ህገ መንግስት እኛ እንደ ህጋዊ የማንቀበለው ነው። እንደ አማራነታቸው ተጋድሎም መርሃዊ ላይ ተካሄደ የዋለው እንደ አማራነት ነው። እንዲሁም ደግሞ በመራዊ ላይ የሚኖሩ የነበሩ ሰላማዊ ዜጎችን እየጠቆሙ ለህወሀት ካሁን በፊት ህይወታቸው ሰላማዊ እንዳይሆንና የተረጋጋ ኑሮ እንዳይኖሩ ሲያደርጉ የነበሩ ግለሰቦች ላይ እና አሰንዳዮች እንዲሁም ህወሀት ተላላኪዎች ላይ ንብረት እርምጃ ተወስዷል። እናመሰግናለን። መራዊ ሁለት ደግሞ በተለይ አደረጃጀቱ ምን እንደሚመስል በስልክ ያነጋገርናቸው በርካታ ወጣቶች ሲገልጹልን የነበረው ህዝቡ ማንም እንደዚህ በንቃት ሳያደራጀው ብሶቱ ወደ አደባባይ እያወጣው እንደሆነ ነበረ ሲገልጹ የነበረው። መስመር ላይ በማህበረሰብ የመገናኛ ብዙሃን መረጃውን ከሚያሰራጩ ሰዎች ስለ አደረጃጀቱ እንሰማለን። አንደኛው ከዩጋንዳ ነው፣ አሮን በየነ ይባላል። እንደምን አለ አሮን? እግዚአብሔር ይመስገን። ሰላም እንዴት ናቸው? አለን። ከዩናይትድ ስቴትስ ደግሞ ታዘበ አሰፋን ይዘናል። ወጣት የፖለቲካ መሪ አቀንቃይ ነው። እንደምናመሸ ታዘበ? እና እግዚአብሔር ይመስገን። እንዴት እንደሆነ የምትገናኙት የምትደራጁት በመግለጽ ብትጀምሩ። በመሰረቱ ይሄ አሁን የሚደረገው እንቢተኝነት ወይም ህዝባዊ ትግል ወይም ህዝባዊ ማዕበል ማንም የፖለቲካ ድርጅት ያደራጀው ወይም የፖለቲካ ድርጅት የሚመራው አይደለም በረዥም ጊዜ ብሶት ተጠራቅሞ የቆየ የጭቆና በደል ያንገፈገፈው ህዝብ ያንን ጭቆና ከትከሻው ለማውረድ የሚደረግ የእምቢተኝነት ትግል እንጂ አንድ የፖለቲካ ድርጅት ወይም የአንድን የፖለቲካ ድርጅት ማኒፌስቶ ተከትሎ የሚካሄድ የእምቢተኝነት ትግል ወይም አመጣ አይደለም። በመሰረቱ ይሄ ለረጅም ጊዜ የቆየ የፖለቲካ ድርጅቶች ሲታፈኑ፣ መሪዎች ሲታፈኑ ሰው በዚህ በቋንቋቸው በጎራ ፈርዳ። በቤንሻንጉል አማራዎች ሲፈናቀሉ የተለያዩ በደሎች፣ በአንድ ሀገር ውስጥ አንዱ እንደ ጌታ፣ አንዱ እንደ ባሪያ፣ አንዱ የሚበላው አጦ፣ አንዱ ቁንጣን እያሰቃየው በመኖሩ ምክንያት በብሶት የተነሳ እንቢተኝነት ነው። አስተያየቶች እየደረሱን ነው። ፌስቡክ ላይ በርካታ አስተያየቶች። የመጀመሪያው ምህረት አባቡሽ ሞላ፣ የወንድ ይሁን የሴት አላወቅኩም። በእንግሊዝኛ ነው። እኔ ወደ አማርኛ በቀጥታ እየተረጎምኩኝ ነው የማሰማችሁ ኢፒአርዲኤፍ በስልጣን ለመቆየት ከፈለገ ራሱን መለወጥ ማሻሻል አለበት፣ የህዝቡን ጥያቄ መመለስ አለበት። ግን ህወሀት በጣም የተዳከመ እና ደግሞ በአሁኑ ጊዜ ችግሮችን የመፍታት አቅሙም እንደዚሁ የተዳከመ ነው። ስለዚህ በቅርቡ ኢህአዴግ ያወጣውን መግለጫ እንኳ ስንመለከት ፓርቲው ምን ያህል ሰው እንዳጣ የሚያሳይ ስለሆነ አሁን በነሱ በኩል ያለውን ምላሽ መጠበቅ ያስፈልገናል የሚል አስተያየት ነው የሰጠችው የሰጠው ምህረት አባቡሽ ሞላ። ፌስቡክ ላይ አት አትቪዮ አማሪክ ላይ ሌላም፣ ቢንያም ተክሌ መንግስቱ ለህዝቡ ስልጣኑን ማስረከብ አለበት። ህወሀት በቃን፣ ሌላ የመሞከሪያ ጊዜያችን ነው ብሏል። መራዊ መስመር ላይ የለም፣ ወደ ዩጋንዳ ልሂድ። እነዚህን አስተያየቶች ፌስቡክ ላይ በርካታ ወጣቶች እየተሳተፉበት ያለ ጉዳይ ነው። ምንትላለ ትላል ለሀሮን በየነ አመሰግናለሁ። እንግዲህ መጀመሪያ ወጣቱ በያለበት በሚኖርበት፣ በሚማርበት፣ በሚሰራበት አካባቢ ተፈላልጎ መገናኘት የግድ ያለበት ዋናው ምክንያቱ ህዋት አምኖበት የሚከተለው ዘዴ ከቀጥተኛው ንጹህ ስነ ምግባር የራቀ በመሆኑ በውስጡ ከበውት ያሉት ዘራፊዎች፣ አሰታውያን፣ አስመሳዮች፣ አድርባዮች በመሆናቸው የህዝቡን ጥያቄ የመመለስ አቅም ስለሌላቸው። ወጣቱ ተደራጅቶ ሞትን ሳይፈራ መሳሪያ የታጠቀውን የአጋዥ ወታደር በድንጋይና በዱላ እየገጠመ ያለበትን ዋናው መሰረታዊው መነሻ የበደሉ የግፉ ከልክ ማለፍ ነው። የተቃዋሚ ድርጅቶችን አክስመዋቸዋል። ለእውነትና ለቁም ነገር ቦታ ስለሌላቸው የተማረውን አካል አሰድደውታል። ከዚህ በኋላ እነዚህ ሰዎች የሰሩት ወንጀል ስለሚያስፈራቸው ስልጣንም ሙጭጭ ብለው አልለቅም ማለታቸው አይቀርም። ለዛ ምን ወጣቱ የሚያደርገውን ተጋድሎ የሚያደርገውን ህይወቱን መስዋዕት እያደረገ ያለው ለዚህ ነው። በማህበራዊ ሚዲያ በሚደረገው ትግል ላይ የህወሓትን ተንኮል በግልጽ እየተነጋገረ በግልጽ እየተወያየን ነው ያለ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ የፕሮግራም ማስታወቂያ ያለን። የኢትዮጵያ ሁኔታ ያሳስቦታል አቶ እንደ ይሄ ጥያቄ በዚህ ደረጃ የሚጠየቅ አይደለም። ያሳስባል ሳይሆን እንቅልፍ ይነሳል፣ ያስጨንቃል። ምናልባትም እንደ ወደ ቅዠትም የሚያመጣና ከባድ ያለመረጋጋትና ቀውስን ሊያመጣ የሚችል ነው። አቶ ይልቃል ጌትነትን የሰማችሁት፣ የሰማያዊ ፓርቲ ሊቀመንበር ናቸው። በነገው ምሽት ዘርዘር እያለ ቆይታ ያደርጋሉ ከአዲሱ አበበ ጋር ጠብቋቸው። አንድ ተጨማሪ ደግሞ ማስታወቅ ያላክል ኮንሶ ከወረዳ ወደ ዞን ይደግ የሚለው ጥያቄ ተቀባይነት ባለማግኘቱ በመንግሥትና በሕዝቡ መካከል አለመግባባት መፈጠሩ እየተሰማ ነው። ፍጹም በቃ ይህ ሰብአዊ የሆነ ድርግት ነው በኮንሶ ህዝብ ላይ እየተፈጸመ ያለው ነው። ህዝቡ ደግሞ ሱካር እናንትን እንደ አገኝ ግድና ኢንዱስትሪም እዛ ያለው ኦረዲ ተዘግቶበታል። ይህ ብቻም አይደለም፣ ሰፍትነት የሚባል አለ። አሁን በአውሮፓ ህብረት ለዲሃ ዲሃ የምሰጥ ገንዘብ አለ። የስድስት ወር በሙሉ አልተከፈልም። አሁን ሰባተኛው ወር ይይዟል። ም አሁን የመንግስት ስራ ተቋርጧልክ ነው። ነገር ግን የመንግስት ስራው እንዲቋረጥ ያደረገው የክልሉ መንግስት አይደለም። የክልሉ መንግስት መሰራት ያለበት ስራ እንዲሰራ ሁሉ ነገር ኦፕን አድርጓል። ነገር ግን አሁን ላይ ያለው ምንድን ነው? በመዞን የመደራጀት ጥያቄ መልስ ስላላገኘ ብቻ የመንግስትን ስራ አንሰራም ብሎ መውጣቱ ተገቢ አይደለም፣ ትክክል አይደለም። የክልሉ መንግስትም ትክክል እንዳልሆነ ያምናል። ነገር ግን ደግሞ በጉልበት ሳይሆን በገዛ በራሳቸው በጎ ፍቃድ ገብተው እንዲሰሩ አሁንም ክፍት ነው፣ ሁሌም ክፍት ነው የሚሆነው ማለት ነው። ቀደም ሲል የሰማችኋቸው ጥያቄውን ለማስፈጸም ከህዝብ ከተመረጡ 23 የኮሚቴ አባላት አንዱ የሆኑትን አቶ ገመቹ ጎንፋን ነበረ። የተከተሏቸው ደግሞ የደቡብ ክልላዊ መንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ ሂክማ ቀይረዲን ናቸው። በነገው ምሽት ሙሉ ዘገባው ይቀርባል። ጠብቋቸው። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ደቡብ ሱዳንን አስመልክቶ የአካባቢው ሸሪክ ሀገሮች ውጭ ጉዳይ ሚኒስትሮች በቅርቡ ናይሮቢ ውስጥ ተገናኝተው ከተወያዩ በኋላ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሲናገሩ በተባበሩት መንግስታት የጸጥታው ምክር ቤት ስልጣን የሚቋቋም የአካባቢው ደህንነት ጥበቃ ኃይል አስፈላጊ ነው ብለዋል። ግብረ ኃይሉ በዋና ከተማዋ ጁባ የሲቪሎችን ደህንነት በመጠበቅና ባለፈው ዓመት በተፋላሚ ወገኖቹ የተደረሰውን የሰላም ስምምነት ተግባራዊ እንዲሆን በመርዳት ያግዛል ሲሉም አስረድተዋል ሲል ይጀምራል። የዕለቱ የቪኦኤ ርዕሰ አንቀጽ የዓለሙ ድርጅት የጸጥታው ምክር ቤት ከደቡብ ሱዳን ተልዕኮ ጋር በመተባበር የአካባቢው የጥበቃ ኃይል እንዲቋቋም ከውሳኔ የደረሰው ከሁለት ሳምንታት በፊት ነው። ያ የሆነውም በዋና ከተማዋ ውስጥና አካባቢዋ በፕሬዚደንት ሳልቫኪርና በቀድሞው ተቀዳሚ ምክትል ፕሬዚደንት ሪክ ማቻር ታማኞች መካከል ውጊያ ከተቀሰቀሰ በኋላ ነው። ቀደም ሲል በሐምሌ ወር ውስጥ ለአራት ቀናት በተካሄደ ውጊያ የሁለቱም ወገኖች ወታደሮች በርካታና አሰቃቂ ወንጀሎች ፈጽመዋል። አስገዳጆች ይፈጽመዋል ገለዋል። ከባድ ውድመት በንብረቶች ላይ አድርሰዋል። የመንግሥቱ ኃይሎችም የተባበሩት መንግሥታት ለሲቪሎች ጥበቃ ያነጻቸውን አካባቢዎችና የድርጅቱን ቅጽር ግቢዎች አጥቅተዋል። በደቡብ ሱዳን ግጭቶቹ ከጀመሩ ከ2013 ዓ ም እንደ አውሮፓውያን ዘመን አቆጣጠር ወዲህ ብዙ ሺህ ዜጎች ተገለዋል። ከሁለት ሚሊዮን በላይ የሚሆኑ ከቤት ንብረታቸው ተፈናቅለዋል። ይልና ርዕስ አንቀጹ ሐተታውን ይቀጥላል። ውጭ ጉዳይ ሚኒስትር ጆን ኬሪ አክለው ሲናገሩ በናይሮቢ የተሰበሰቡት ሚኒስትሮች በሙሉ በጸጥታው ምክር ቤት ውሳኔ መሠረት አራት ሺህ አባላት ያሉት የጥበቃ ኃይል በመቋቋሙ አስፈላጊነት ላይ ተስማምተዋል ብለዋል። የጥበቃ ኃይሉ የሀገሪቱን ሉዓላዊነት እንደማይጻረርም ኬሪ አጥብቀው አብራርተዋል። ተልእኮው ግልጽ ነው። ሲቪሎች ከቦታ ቦታ በነጻነት እንዲንቀሳቀሱ፣ እንዲሁም ጥቃት እንዳይደርስባቸው መከላከል ይሆናል ሲሉም አስረድተዋል። ተስፋ የሚደረገውም የጥበቃ ኃይሉ ሀገሪቱን ያረጋጋል፣ ወደ ዕርቅ ፈጥና እንድትጓዝ ይረዳል። በራሱ እዚያ መገኘት ብቻም ሕዝቡ በመጻኢ ዕድሉ አዎንታዊነት ላይ እምነት እንዲያድርበት ማድረግ ነው ሲሉ አብራርተዋል። ርዕሰ አንቀጹ በመጨረሻም ለደቡብ ሱዳን ሕዝብ ከፍተኛውን የሰብአዊ እርዳታ የምትለግሰው ዩናይትድ ስቴትስ ለተጀመረው ጥረት ማገዣ የሚውል ተጨማሪ የ138 ሚሊዮን ዶላር እርዳታ እንደምታዋጣ አስታውቀዋል። ይህም ዩናይትድ ስቴትስ በጠቅላላው እስካሁን ያዋጣችውን ዶላር ወደ 1.7 ቢሊዮን ያደርሰዋል። ዋናው ቁም ነገር ግን ሁሉን አቀፉ የፖለቲካ ሂደት እንዲቀጥል ማድረግና በሰላም ስምምነቱ የተጠቀሱ ለውጦችን ተግባራዊ ማድረግ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የተናገሩትን ጠቅሶ የምሽቱ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅቶቻችን ሊጠናቀቅ ጥቂት ይቀረናል። በነገራችን ላይ አዲስና ተጨማሪ የስርጭት መስመር ላስተዋውቃችሁ። በ22 ሜትር ባንድ 13615 ላይ በ25 ሜትር ባንድ 12110 ኪሎሄርትስ ላይ በተጨማሪ ልታገኙ ትችላላችሁ። አጠራ ጠር ያሉ መረጃዎችን በቀረሩት ጊዜ ሰከንዶች ለማካፈል የኢትዮጵያ ብሔራዊ ባንክ ባወጣው ሰንጠረዥ መሰረት አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ96 ሳንቲም ተመንዝሯል። የመሸጫው ዋጋ 21 ብር ከ96 ሳንቲም ነው። የመግዣ ዋጋ 22 ብር ከ40 ሳንቲም ነው። የኢትዮጵያ ሜቲዮሮሎጂ ኤጀንሲ ባደረገው ትንበያ መሰረት ደግሞ ነገ ረቡዕ ነሐሴ 25 አዲስ አበባ ዝናባማ ትሆናለች። የሙቀት መጠኗ ከፍተኛው 24፣ ዝቅተኛው 12 ዲግሪ ሴልሽስ ይሆናል። በአሜሪካ የመጀመሪያው ጥቁር የጠቅላይ ፍርድ ቤት ዳኛ ቱልጉት ማርሻል የተሾሙትና ስራ የጀመሩት ልክ የዛሬ 49 ዓመት በዛሬው ዕለት ነበረ። የሶቪየት ህብረት መስራች ቭላዲሚር ሌኒን በጥይት የተመታው የዛሬ 98 ዓመት በዛሬው ዕለት ነበር። እሺ፣ የተከበራቸው አድማጮች፣ ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። በደናደሩ የትግርኛ ዝግጅት ይቀጥላል።